ለአመታት ይሄ ነው የማይባል የተጨበጠ እጣቸውን ሳያውቁ የቆዩትም እጅግ አደገኛ በሆኑ የስቃይ መንገዶች አልፈው ትኩስ የደረሱበትም ከዕለት ወደ ዕለት እየተባባሰና እየከፋ ለመሄድ የኑሮ ሁኔታ እየተዳረገ ነው ይላሉ። እስራኤልን መጠለያቸው አድርገው ድንበሮች አቋርጠው የገቡ በብዙ መቶዎች የሚቀጠሩ ኢትዮጵያውያን ስደተኞች ናቸው። በተለያዩ እስር ቤቶችና ማቆያዎች የሚገኙበትን ጨምሮ መጪ ዕጣችን አደጋ ላይ ወድቀዋል ሲሉ የነገሩንን ሁለት ስደተኞች አናግረናል። አሉ አከበር ነው ያናገራቸው። በስቃይ የተሞላና በማንኛውም ቅጽበት ለሞት ጭምር ሊያበቃ የሚችል አደጋ ያልተለየው ለወራትና ለአንዳንዶችም ለዓመታት የዘለቀ ጉዞ አድርገው አጥብቀው ከተመኙትና ግዙፍ ተስፋ ከጣሉበት አገር ሲደርሱ በሰላም መድረስ የቻሉት እንኳን ያን በእጅጉ የተመኙትን ተስፋ በሌላ ትርምስ፣ ዳግም በሌላ ጭንቀትና ምን ይሆን እጣዬ ሲተካ ማየት በበርካታ የመካከለኛው ምስራቅና አንዳንድ የአውሮፓ ሀገሮች ሳይቀር የተጠለሉ ኢትዮጵያውያን ተደጋጋሚ ገጠመኝ እየሆነ መጥቷል። የዚህ ሁነት መከሰቻ ዛሬ ተረኛዋ እስራኤል ናት። ፍቅሩና ቤተልሔምን አነጋግሬያቸዋለሁ። መጀመሪያ ወደ እስራኤል መሬት ከገባን በኋላ የወሰዱን ወደ ሳሃሮኒን ወይ ደግሞ ኔጌቭ የሚባል የእስራኤል በረሃም አካባቢ የተሰራ ጊዜያዊ የመጠለያ በድንኳን የተሰራ ካምፕ ነው። እያንዳንዱ ካምፕ ከሁለት መቶ እስከ አምስት መቶ ሰው የሚይዝ ካምፕ ነው የሚከቱን ይህ ካምፕ በብዛት የሚጠለሉበት ኢትዮጵያውያን ሱዳናውያን እና ኤርትራውያን እንዲሁም ከተለያየ አፍሪካ ሀገሮች የመጡ ስደተኞች ናቸው እና በዚህ ካምፕ ውስጥ ኢትዮጵያውያን ለረጅም አመት በመታሰር ሪከርዱን ይዘናል ምክንያቱም ኢትዮጵያውያን ምንም አይነት የፖለቲካ ሽፋን ስለማይሰጠ እና ምንም አይነት የስደተኝነት ተቀባይነት ስለሌለን በዚህ እስር ቤት ረጅም ሰዓት እናሳልፋለን ከዛም በኋላ በረጅም ተማጽኖ እና ራሳችን ለማጥፋት ና ራሳችን በረሀብ አድክመን መንግስት እንዲሰማን በምናደርገው ተጽዕኖ የተነሳ ወደ ተለያየ እስር ቤት ይቀያይሩናል እና በአሁኑ ወቅት ከዛኛው ከበረሃው ካለው እስር ቤት ትንሽ ወደ መሀል እስራኤል አካባቢ የሚጠጋ ራምሌ ጊቦን የሚባል አካባቢ እስር ቤት ነው ያለሁት። ከአንድ አመት ወደዚህ በጣም ብዙ ኢትዮጵያውያን ወደዚህ ተቀይረን ነበረ። አሁን ግን እዚህ እስር ቤት ደግሞ ረጅም ጊዜ በማሳለፋችን አብዛኛው ኢትዮጵያውያኖች እንደገና ወደዛኛው ወደ ጠረፍ ላይ ወዳለው እስር ቤት ተዛውረው ሄደዋል ሁሉ ግን እዚህ የቀረ ነው፣ የተለያየ በጣም ብዙ ሴክሽን ያለው ነገር ግን ተገናኝተን ምን ያህል ኢትዮጵያዊ በዚህ እስር ቤት እንዳለ እርግጠኛ ሆነን ለመናገር ይከብደናል። ምክንያቱም በማንኛውም ሰዓት የመገናኘት እድል ስለሌለን ማለት ነው። መጀመሪያ ምን ያህል ትሆኑ ነበር? የመጀመሪያውን ቁጥር ታውቀዋለህ፣ ከዛ ተዘዋውራችሁ በአንድ ጊዜ የመጣችሁት ወይም በተለያየ ጊዜ ሲከማች የነበረውን የምታውቀው ቁጥር አለ? በተለያየ ጊዜ ተከማኝተን በወቅቱ በአንድ ሴክሽን ውስጥ አንድ ሴክሽን እዚህ ያለው እስከ መቶ ሀያ ሰው የሚይዝ ነው። በዚህ ሴክሽን ውስጥ እስከ ሀምሳ ኢትዮጵያዊ በአንድ ሴክሽን የሚደርስ ነበር የሆነ ወቅት ላይ። በአሁኑ ወቅት ግን አብዛኛው ኢትዮጵያዊ በሚደረግበት ጫና የተነሳ ራሳቸውን መቆጣጠርና ራሳቸውን እስር ቤት ቁጭ ብለው እንደዚህ መጠበቅ ስለማይችሉ ሀገራችን ሄደን የሚመጣብን ግፍ መቀበል ይሻለናል በሰው ሀገር እስር ቤት ከምንሰቃይና ከምንሞት ብለው የተለያየ የአእምሮና የአካል ጉዳት ደርሶባቸው ወደ ኢትዮጵያ ተመልሶ አንመለስም ሀገራችን ከሄድን የተለያየ ኢሰብአዊ ድርጊት ይፈጸምብናል፣ ወይ ደግሞ በእስር ቤት እስከ መጨረሻው ይዘጋብናል ብሎ የሰሩ ኢትዮጵያውያን ግን እዚህ ቀርተናል። እነሱንም ጠራርገው አሁን ወደ በረሃ የሚገኘው እስር ቤት አጠናክረው ወደዛ የመውሰዱን ሁኔታ ቀጥለውበታል። በእስር ቤት መሰቃየት ይቅርብንና ወደ ሀገራችን ንግባ ያሉ የተወሰኑ ተመልሰዋል። የለም ሀገራችን ችግር ይገጥመናል ያሉት ናቸው የቀሩበታል። ለምንድን ነው ችግር ይገጥመናል ብላችሁ ያሰባችሁት? ምንድን ነው እጣችሁት? ምክንያቱም እዚህ እስር ቤት ረጅም ጊዜ በምንቆይበት ሰዓት አብዛኛው አፍሪካም ሆነ የተለያየ ዓለም ዓለማት የሚመጡ ስደተኞች እዚህ አሳልፈው ለጊዜው ቆይተው ወደ ሀገራቸው ፍላይት የሚያደርጉበት ቦታ ነው እንጂ መደበኛ እስር ቤት አይደለም። ስለዚህ እዚህ ቦታ ስንታሰር ሰዎች በየጊዜው ሲጠሩ ሲወጡ፣ ግማሾቻቸው ወደ ከተማ ተፈቅዶላቸው እንዲሰሩ ና ጊዛት ተፈቅዶላቸው ሲወጡ፣ ግማሾቻቸው ደግሞ ለስራ የመጡ ሰዎች ስደተኞች ይዛቸውን እስከ ሁለት ሳምንትና ሶስት ሳምንት አሳልፈው ሲሄዱ፣ እኛ ግን እዚህ ከአንድ አመት እስከ አራት አመት ድረስ በእስር ተሰቃይተን መጪ ወራጁን እያየን እኛ ምንድነን? ምን አይነት ሀጢአትና ምን አይነት በደል ፈጽመን ነው እዚህ ለረጅም አመት የምንታሰረው? ማለት ብዙ ጊዜ መች እንወጣበትንና የምንለቀቅበትን ጊዜ እየናፈቀን አእምሮአችን ተነግቶ የተለያየ ሰብአዊ ድርጊት የተፈጸመብን፣ ቀን በቀን በማቆያ ትንሽ ክፍል ውስጥ ተዘግቶብን የተለያየ ቀን በማሳለፍ በዛ የተነሳ እንድንለቀቅ ነገር ግን ምንም አይነት ተሰሚነት ኢትዮጵያዊ የተባለ ዜጋ ስለሌለው በእስር ቤት በማቀቅ ወይ ደግሞ ወደ ጥለነው የመጣ ነው ሀገራችን ያው የመጣም ቢመጣ እዛው ብንሄደን ብንሞትም እንሙት ብለው ነው። ፍቅሩ ለምንድን ነው ወደዛ ስትመለሱ የከፋ አደጋ እስከ ሞት ድረስ ይጠብቀናል፣ ስቃይም ይጠብቀናል ብላቸው ያሰባችሁበት ምክንያት ምንድን ነው? ወደ ኢትዮጵያ ስትመለሱ ችግር እንደሚገጥማቸው ያመናችሁበት ምክንያት ምክንያቱም አብዛኛው ስደተኛ ወደዚህ የመጣው ስደተኛ ኢትዮጵያዊ በኢትዮጵያ አቆጣጠር በአስራ ዘጠኝ ዘጠና ሰባት በድስ ተደረገው ምርጫ በአካባቢና በተለያየ ሁኔታ ተጽዕኖና ግርፋት፣ እስራት የተለያየ ነገር ፈጽማቸዋል ተብለን በፖሊስ እንፈለግ የነበርን ልጆች ስለነበር አብዛኞቻችን ሱዳን ገብተን ሱዳን የተወሰነ ቆይተን አንዳንድ ነገር አድርገን ዘመዶቻችንን በውጭ ያሉ ደውለን አስቸግረን ከዛ በኋላ ከሱዳን ተሰባስበን ሲናይ የሚባል የግልጽ ክልል ድረስ ከሶስት ሺህ እስከ አምስት ሺ ዶላር ከፍለን የመጣ ነው። ያም ደግሞ የተደረገው ቤታችንን ሸጠን ከሀገር ቤት አስሽጠን የተለያየ ተማጽኖት አድርገን ከፍተኛ የሆነ ችግር አይተን ተደብድበን፣ ስቃይ አሳልፈን በቃ የሰው ልጅ ይደርስበታል ተብሎ የማይገመት ኢሰብአዊ ድርጊት በላያችን ላይ ተፈጽሞ፣ ተደብድበን፣ በሰንሰለት ታስረን፣ በኮንቴነር ታፍነን በቀን አንድ ጊዜ ውሃና በሁለት ቀን አንድ ዳቦ እየተሰጠን ገንዘብ ሐውሉ ሀዋላ አድርጉ እየተባለ እየተደበደበን የነበርንበት ቦታ ነው። እንደዛ አይነት ሁኔታ እስከ አራት ወር፣ እስከ ስድስት ወር፣ እስከ ዓመት ድረስ ተደብድበን ነው በሲና ላይ እንደገና ወደ እስራኤል የምንገባው። መልካም። ስለዚህ አገር ቤት ያለብን ችግር ከዛ ከምርጫው ጋር የተያያዘ እና የአንዳንዶቻችን የፖለቲካ አባሎች ስለነበርን በዛ ሁኔታ ብንሄድ የበፊቱ የከፋ ሁኔታ ይገጥመናል በማለት ሀገራችን ላለመመለስ ወስነናል ማለት ነው። መልካም። ቤተልሔም ወደ አንቺ ልምጣ። በሴቶቹ በኩል አሁን ያላችሁበት ምን ይመስላል? እዛው አንድ እስር ቤት ውስጥ ነው ያላችሁት? ምንድን ነው አሁን ያላችሁበት ሁኔታ? እስኪ ግለጭልኝ። ምን ይመስላል? ምን ያህል እህቶች አንድ ላይ አላችሁ? አንድ ስድስት ነው። तो तो से है है कि यार किसने उदूर ምንድን ነው የነገሯችሁ ሰሞኑን ያናገራችሁ የስደተኞች ኮሚሽን ተጠሪ ወይ የመንግስት ባለስልጣን አለ የሰጧችሁ ተስፋ የሚቀጥለው እርምጃ ምን እንደሚሆን የምታውቁት ነገር አለ ቤተልሔም ኖባ ነገር የለም ብቻ ከመጣን ጀምሮ ትሄዳላችሁ ትወጣላችሁ ነው ምሩና ከመጣን ጀምሮ ሰባት ወራት ትወጣላችሁ ወደ ሀገራችሁ ኢትዮጵያዊ ስራ ላይ አይፈቀድለት ወደ ሀገራችሁ ነው ምጠሉ ነው ምሩ ኢትዮጵያዊ ስራ ላይ ወደ ሀገራችን የምትመለስ? እንዴት ነው ወደ እስራኤል የመጣሽ? ቤተልሔም ምን ያህል ጊዜ የሆነች እስራኤል ሀገር ከገባሽ? ፍቅሩ እንደ ነገረኝ እስኪ ያንቺንም ንገሪኝ በአጭሩ። የዕለቱን አብይ ርዕስ ነበር ያደመጣችሁት። እንዳስተዋላችሁት አሉላ ጥያቄ ሰንዝረዋል፣ መልስ ይጠብቃል። ነገ ሁለተኛው ክፍል ይቀርባል ማለት ነው። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። መጽሔት ይቀጥላል።